can't be beat beat away ሰላም ጤና ስጥልኝ። እንደምናመሽታችኋል! የተከበራችሁ አድማጮቻችን፣ ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት መሰናዶ ጀመረ። መሰናዶን በመምራት ኤደን ገረመው፣ በቅንብሩ ደግሞ ብርሃን ኃይሉ አብረናችሁ የምናመሽ ይሆናል። ዛሬም በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግመው ቢሰሙ ይበጃሉ ያልናቸውን መርጠን ይዘንላችኋል። አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ለምሽቱ የመጀመሪያ ያደረግነው ወጣት ዮሐንስ አይቸውን ነው። በቱሪዝም ዘርፍ ውስጥ ይተዳደር የነበረው ወጣት ዮሐንስ አይቸው በኮቪድ ምክንያት ገበያ እየቀነሰ ስመጣና ስራ ሲጠፋ አንድ አመት ሙሉ ስራ ጦኖ እንደተቸገረ ይናገራል። ይሁንና ኮቪድ የጽሞና ጊዜ እንደሰጠውና ከዚህ ቀደም ብሞክረው የሚለውን የንግድ ሀሳብ መሬት ላይ እንዲያወርድ እንደረዳውም ይናገራል። አሁን ላይ በዚህ ስራው ስኬታማ ሆኗል። ሴሎ ክራፍት ጠላ በአሁን ሰዓት ለብዙ ጠላ መጥበቅ ለሚችሉ እናቶች የስራ እድል መፍጠር የቻለ ሲሆን ባህላዊውና እናቶቻችን በቤት ውስጥ የሚጠብቁትን የቤት ውስጥ ቢራ ወይም ጠላ ከጓዳ አውጥቶ በክብር በሆቴሎች እንዲቀርብ ማድረግ አስችሏል። ከዮሐንስ አይቸው ጋር ቆይታ አድርጌ ነበረ። ከዚህ በተጨማሪም ደግሞ በሴሎ ጠላ ቤት ውስጥ ጠላ ጠማቂ የሆኑትንም ወይዘሮ ፋሲካንም አነጋግሬ ነበረ። ቆይታችን አቶ ዮሐንስ ስለ ሴሎ ጠላ አጀማመር ከሚያብራሩበት ይጀምራል። ኮሮና በሽታ ሲመጣ ብዙ ነገሮች በቱሪዝም ላይ ያለው ቱሪስቶችን ወደዚህ እንዳይመጡ መንገድ ሲዘጋ ምናምን ሁሉ ነገር እየተቋረጠ እየተቋረጠ ሲመጣ ለአንድ አመት ያክል ብችዬ ነበረ ግን የዚህ የጠላ ሀሳብ ደግሞ

የተፈጥሮ ነው። ኬሚካል ምናምን የማይጨመርበት በእጅ የሚሰራ በእነሱ እህሎች ተመርጦ በሚሰሩ እህሎች ነው የሚሰራው። ወደ ገበያ መግባት እንዳለበት እና ተቀባይነት እንዲያገኝ ለማድረግ ዋናው አላማ። በተወሰነ መልኩ ተቀባይነት እያገኘ ነው። አሁን ፈላጊ እየጨመረ ነው። ቆንጆ እየሆነ ነው። ጠላውን ይዛችሁ ይህንን ነገር በሆቴል ቤት ደረጃ እናቀርብ ስትሉ መጀመሪያ የነበረው አስተያየት ምን ይመስላል? ጀምር ነው አሁን አንድ አመት ሆኗል። ግን ወደዚህ ወደ ሆቴል ውስጥ ማስገባው የተለያዩ አስተያየቶች ተሰጡ ነበሩ። ጓደኞች ጓደኞችን ከቅርብ ቤተሰቡም እንዴት ጠላ ተሰርቶ ይገኛል ገንዘብና፣ ጊዜና፣ ሰዓት ምን ነግደ ነው የተለያዩ አስተያየቶች ነበሩ። የኔ በውስጥ ያመነው ነገር ስለነበረ ክፍተቱም ደግሞ ታይቶኛል። ምክንያቱም እናቴ ጠላ ስለምወድና ጠላ ለማግኘት ስትፈልግ ወይ በዓላቶች መጠበቅ አለበት ወይም ደግሞ አንዳንድ ቦታ ሲኬድ ደግሞ ትንሽ ጥራቱም ደህናውም ማለት ያሉ ቤቶች ሲሆኑ እና ለመጠቀምነት ያስቸግር ነበረ። ግን ይህን ነገር የመጣውም ደግሞ አንደኛ ሁንዳችንም ያለንን ለባህላችን ለራሳችን ያለን አመሳሰል ከሱ ማድረግ እንዳለብን ስናወሱ እሱን አሰብኩኝ ና አንድ ወደ ቦሌ አካባቢ አንድ በመከራየት ጀመሩ። ግን እንደተባለው ሳይሆን ያው አሁንም ድረስ ሰሩ ተቀባይነት አግኝቶ ሰውም እየወደደው ይኸው እስካሁን ድረስ አንድ አመት አልፏል። በጣም ደግሞ ለየት ባለመልኩ በማህበራዊ ሚዲያ ላይም የጠላቂጣውን የሚጋግሩትን ሴቶችና እናቶች እያስተዋወቃችሁ በስራ ላይ የሚሳተፉትን ገበሬዎችም እያሳያችሁ ነው የምታስተዋወቁትና እስኪ እስቲ ጥቂት ስለ እነዚህ እናቶች ንገሩኝ። መጀመሪያ በአንድ ሰው ነበር የተጀመረ ሰው አንድ ተላጠማች ና አንድ መዳስ አድገል ነበር ፍላጎታችንን የነበረው በዛያሉ ሴቶች በተለይ በቤት ውስጥ የሚውሉ ወይ ሲንግል እናቶች ሲሆኑ፣ ለብቻቸው ልጆች የሚያሳድጉ እናቶች ይህድን የከፈትላቸው አንደኛ ሙያው በእጃቸው ነው። በቀላሉ ሊያግዙን ይችላሉ፣ በቀላሉ አብረው ሊሰሩ ይችላሉ። በዛ ደግሞ እጃቸው ላይ ባለው ሙያ እኛንም ጠቅመው እነሱንም ተጠቅመው እንደገና ደግሞ ጠላንም ወደ ከፍ ወዳለ ደረጃ ለማሳደግ ወይ በፊት ከነበረው አመለካከት ወጥቶ ከፍ ወዳለ ፌስቡኮቹንም እንደዛ በዛ መጠን ነው የተጠቀምኩት። በጣም ብዙ ሴቶች አሉ። አሁን እንጣም ሚጋዙ ብቅል የሚያበቅሉ የጣሻሮ የሚቆሉ እነዚህ እንጨት ምናምን ውሃ የሚያመጡ ብዙ አይነት ሰዎች አሉ። እሱን መጠቅለያላችን ይሄ ነገር ከተጠቀምንበት እኛም ልንለወጥ እንችላለን የሚል ተሳሰብ እንዲይዙ ነው። ምክንያቱም ሁልጊዜ በእጃቸው ያለ ወርቅ አለ ግን ያንን ነገር ወቶ ገንዘብ የሚሆን አልመሰላችሁም። እንደገና ደግሞ እንስራም ቢል እንኳን ከእጅ ወደ አፍ ነው እንጂ ወደ ተሻለ ሕይወት አይወስዳችሁም። እነሱም ተጠቃሚነታቸው ይጨምራል ማለት ነው። የጠላዎቻችሁ ስሞች እንደምትጠቀሙት ግብአቶች የተለያዩ ናቸው። ድናቸው ጥቂት ይበሉኝ። አሁን ዘጠኝ አይነት የጠላ አይነት አለን። እያንዳንዱ የተለያየ ዋጋ አላቸው። በአብዛኛው ተመሳሳይም የሆኑ ዋጋ አላቸው። ለምሳሌ በስንዴ የሚሰራው መብረቅ ብለነዋል፣ ትንሽ ጠንከር ያለ ስለሆነ። በዳጉሳ የሚሰራው ደግሞ መስተፋቅር ብለነዋል። በበቆሎ የሚሰራ ሰንድሻ ይባላል። እና ደግሞ እነዚህ እህሎች ተቀላቅለው የቄሱም፣ ኮኮሌውም፣ ስንዴውም ገብሱም አንድ ላይ ደግሞ የሚሆንበት ደግሞ አንድነት ብለነዋል። የገብሱም ደግሞ ሶም ሶማ ብለን እንጠራዋለን። የዘንጋዳ ደግሞ እሸቴ ይዘን አውጥተን እንለታል ያ አለማየሁ እሸቴ ዘፈን ዘፈን ነበረ፣ ዘንዳዳ እያለ እና እሱንም ለማስታወስ የሰየነው ስም ነው እሸቴ ብለነዋል። ሌላ ደግሞ በማር የሚሰራ አለ። የጤፍ ደግሞ አለ። የጤፍ ደግሞ ገነት ብለነዋል። ከሁሉም ዋጋውን መውደድ የሚለው የጤፍ ነው። ስልሳ አምስት ብር ነው እሱ በኩባያ ወደፊት ደግሞ የምንጨምራቸው ጠላዎች ይኖራሉ። ሌላው ደግሞ ዜሮ ዌስት ወይም ደግሞ ከብክነት የጸዳ የንግድ አሰራር እንደምትከተሉ አይቻለው በማህበራዊ ድረገጻችሁ ላይ ስታስተዋውቁና ዜሮ ዌስት የሚባለው ወይም ከብክነት የጸዳው ማለት ምን ማለት ነው? ዜሮ ዌስት ማለት እንዳለ የምንከተማቸው እህሎች ለምሳሌ፣ አተላው ከጠላው ከወጣበት በኋላ አተላውን አንጥበው እዚሁ በአልሳባ ከተማ ውስጥ ያሉ አርብቶ አደሮች አሉ እና ለነሱ ነው ዘይል የምንሰጠው፣ በነጻ ነው። ወይዘሮ ፋሲካ አሰሙ የሁለት ልጆች እናት ሲሆኑ በሴሎ ክራፍት ጠላ ውስጥ የጠማቂዎች አስተባባሪ ናቸው። በዚህ ስራ ላይ ስላገኙት ጥቅም እንዲህ ይገልጻሉ። ጠላ መስራት የጀመርኩት እኔ ከአስር አመት በላይ ሁሌም ጠላዬ አሪፍ ነው። ጠላ መተዳደሪያ የገቢ ምንጭ ጠላ ነው። በጠላ ነው የሚኖረው፣ ውጭ የማሳድገው ያለባት ነው የማሳድጋቸው በእነሱ ጠላ ነው የገቢ ምንጭ። ወደ ሴሎ ጠላ እንዴት ልመጣ ቻልኩ መሰለሽ? ጆን ነው እንዲገባ ያደረጉት። ሴሎ በጣም ጥሩ ነው። በጣም የብዙ ሴቶች የስራ እንትን ተከፍቷል። ለእኔም ለራሴ ለስምንት አመት አርጋሪ የነበርኩ በሴሎ ምክንያት ተዋወቁን ከነጆን ጋር ሳከም። ከአሁን ቁም እግዚአብሔር ይመስገን። በስሬ ስንት ሴቶች አሉ መሰረት የሚተዳደሩ በሴሎ ጠላ የሚሰሩ አምስት ሴቶች አሉ። ወይዘሮ ፋሲካ ወደፊት የራሴን ጠላ ቤት በትልቁ የመክፈት ህልም እንዲኖረኝ አድርጓል ይላሉ። ሴሎ ክራፍት ጠላ ስናጠቃልል ታዲያ አቶ ዮሐንስን አንድ የመጨረሻ ጥያቄ አነሳሁላቸው የወደፊት እቅዳችሁ ምንድን ነው የሚል አሁን በቀጣይ ብዙ ፈላጊዎችን እያገኘን ስላለንና ምርቱንም ምርትንም ጨምረን ማውጣት ስለፈለግን አሁን እንደ ቬንደሮች የተመረቱ በከተማ ውስጥ ያሉ እሱ ለማከፋፈል ጀምረናል። አሁን ቬንደሮች የምንሰጣቸውን ቀና ፓስቸራይዝ ለማድረግ እየሞከርን ነው። በጣም ብዙ ከቆየ የአራት ቀን የአምስት ቀን ነው የመቆምጠት ባህሪ አለ ግን አሁን እስከ አስር ቀን ድረስ እንዲቆይ እያደረግነ ነው እሱን በሂደት እያስተካከል ነው እንሄዳለን። እውቀትና ከኛም በጋፊ ይፈልጋል። ሌላ ምንድነው ለማለት ምፈልገው እና ያው እኔም ቤት ባይሆን ብዙ ቀላቤቶች ስላሉ እንዲጠቀም አንደኛ ለሀገሪቷም ኢኮኖሚ በጣም ይጠቅመናል። በጣም ነው መሰግነው ስለነበረን ቆይታ አቶ ዮሐንስ ጊዜ ስጥልኝ እኔ ማመሰግናል። ቀደር ስለሆናችሁ እናመሰግናለን። በመከታተል ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላችሁን የሁድ ምሽት ሰናዶ ነው። ተከታዩ ዘገባ ደግሞ ከትምህርት ጋር የተያያዘ ነው። በርካታ ወጣቶች ለተሻለ የስራ እድል የገቢ ምንጭና ስራው ለሚያስገኘው ክብር ሲሉ በተለያዩ ዓለም አቀፍ ተቋማት ውስጥ ተቀጥረው መስራትን ይመርጣሉ። ሆኖም የተባበሩት መንግስታት ድርጅትን ጨምሮ በተለያዩ አለም አቀፍ ተቋማት ውስጥ ወጣቶች ያላቸው ተሰሚነትና የውሳኔ ሰጪነት ቦታ እምብዛም ነው። በግጭቶችና ቅራኔዎች ውስጥ ስኬታማ ጉዞ በሚል ርዕስ ከሰሞኑ የወጣው ግለ ታሪክ መጽሐፍም ይህንና አለም አቀፍ ተቋማት ከጾታ እኩልነት እስከ ትምህርት፣ ከወረርሽኝ እስከ ምጣኔ ሀብት የትውልዱን ችግሮች ለመፍታት የሚሄዱባቸውን መንገዶች ይዳስሳል። ስመኝሽ የቆየ በእነዚህ ሀሳቦች ዙሪያ ከመጽሐፉ ደራሲ አቶ መንገሻ ከበደ ተሰማና በአለም አቀፍ ተቋማት ውስጥ ለመስራት ከሚመኙ ወጣቶች ጋር ቆይታ አድርጋለች። ቀጥሎ ይሰማል። ማህሌት እንዳልኩ ስለተባበሩት መንግስታትና ሌሎች አለም አቀፍ ተቋማት የማወቅ እድሉ የገጠማት ገና ልጅ እያለች ነው። በርካታ የቤተሰቦቹ አባላት በተለያዩ አለም አቀፍ ተቋማት በመስራታቸው እሷም ትምህርቷን ስጨርስ ተቋማቱን እንደምትቀላቀል እርግጠኛ ሆና አደገች። ተሳካላትም። ኢንፎርሜሽኑ የኖረኝ በቤተሰቦች ይመስለኛል። ዩኤን የተለያዩ ዩኤን ኤጀንሲ ላይ የሚሰሩ ቤተሰቦች ስለነበሩኝ በእነሱ አስቤው ሊሆን ይችላል፣ ልጅ እያለሁ ሳላውቀው። ከዛ ግን የመጀመሪያውን ኢንተርናሽናል ስራ ስሰራ ከኢንተርናሽናል ሬስኪ ኮሚቴ ጋር ነበር የሰራሁት ሬፊጂ ካምፕ ላይ ስለዚህ አይ ቲንክ ካሪየር ለማሳደግ ሳስብ ከኢንተርናሽናል ኦርጋኒዜሽን ወደ ዩኤን ኤጀንሲ ሄድ ስለነበረ ይመስለኛል በሱ ነው እንግዲህ ወደ ዩኤን ኤች ሲ አር መስራት የደረስኩት። ማህሌት በአሁኑ ወቅት በእንግሊዝ ሀገር ለንደን ውስጥ በሚገኘው ኤሴክስ ዩኒቨርሲቲ በሰብአዊ መብቶችና የባህል ብዝሀነት የዶክትሬት ዲግሪዋን ለመያዝ እየተማረች ቢሆንም ሁለት ዓመት ወደ ሰራችበት የተባበሩት መንግስታት ድርጅት የስደተኛ ምርጃ ተቋም ወይም ዩኤንኤችሲአር ተመልሳ ማገልገል ትፈልጋለች። ሆኖም በተቋሙ የሚታዩ የአሰራር ችግሮችን ለመቅረፍ ተሰሚነት ይኖራት ወይም አይኖራት እርግጠኛ አይደለችም። ኦነስቶ እንግዲህ መናገር ካለብኝ እንደወጣት ዩኤን መስራት ስንፈልግ አንደኛ ካሪያችን ዲቨሎፕ ከማድረግ ና ፋይናንሽል ስታቢሊቲን የምናይ ይመስለኛል እኔም ላይክ ለምሳሌ ከዚህ በኋላ ትምህርት ስጨርስ ወደ ዩኤን ብሄድ የማገኘውን በነፍት ማስበው ይመስለኛል። ግን ከዛ ባለፈ ደግሞ አንዳንዴ ማየት አለብን። ላይክ ቤዚክ ኒዶች የማይሟሉባቸው በጣም ብዙ ሬፊጂ ካምፖች ናቸው ያሉት፣ ላይክ ውሃ የሌለበት ሸልተር አኮሞዴሽኑ ለአንድ ፋሚሊ ሳይዝ በጣም ፕሮፖርሽኔት ያልሆነበት ምናምን ሬፊጂ ካምፕ ነው ያለው እና እነዚህ አይነት ነገሮች ላይ አይዶን ኖው ላይክ ወጣቱ ኢንፍሉዌንስ ማድረግ ይችላል ም ናት ሹር ግን አትሊስት ላይክ ፖሊሲ ላይ ያሉ ሰዎች ለምሳሌ ላይክ ሂማን ራይትስ የሚማሩ ሰዎች ኢንፍሉዌንስ ማድረግ ቢችሉ ብዬ ነው የማስበው። ሜላት ወርቅ ጥበቡም በአዲስ አበባ ዩኒቨርሲቲ ሜዲካል ላቦራቶሪ ሳይንስ የትምህርት ክፍል መምህር ስትሆን፣ ጎን ለጎን በሞቃታማ የአየር ንብረት ውስጥ የሚከሰቱ ተላላፊ በሽታዎች ዙሪያ የዶክትሬት ትምህርቷን ትከታተላለች። ሜላትም የወደፊት አላማዋ በአለም አቀፉ የጤና ድርጅት ውስጥ መስራት ነው። ደብሌችዮ ልክ እንደ እኔ ኤዱኬሽን ሴክተር ና ሄልስ ሴክተሩ ላይ ሳምልታኒስሊ ኢምፓክት እያደረገ ያለ ኦርጋናይዜሽን ነው እና ኤዱኬሽን ሴክተር ላይም ሄል ሴክተር ላይ እየሰራው ያለው ሰውነኝ ና ከስምንት አስርት ዓመታት እድሜ በላይ ያስቆጠረው የተባበሩት መንግስታት ድርጅትን ጨምሮ በርካታ እድሜ ጠገብ ዓለም አቀፍ ተቋማት በዓለም ዙሪያ የሰብአዊ መብቶችንና ሰብአዊነትን ያማከሉ ስራዎችን ያከናውናሉ። ወጣቶችም የዚህ አካል መሆን ይመኛሉ። ሆኖም ተቋማቱ የሚከተሏቸውና የተቋማቱን ያክል እድሜ ያስቆጠሩት ህግጋትና ፖሊሲዎች አሁን አለምን ለገጠማት ተግዳሮቶች መላ ማምጣት ባለመቻላቸው ትችቶችን ያስተናግዳሉ። ከ30 ዓመታት በላይ በተባበሩት መንግስታት የስደተኛ መርጃ ድርጅት ወይም ዩኤንኤችሲአር ያገለገሉት አቶ መንገሻ ከበደ ተሰማ ከሰሞኑ በግጭቶችና ተቃርኖች ውስጥ ስኬታማ ጉዞ በሚል ርዕስ እነዚህን ሀሳቦች ከግል ታሪካቸውና በድርጅቱ ካሳለፉት ውጣ ውረድ ጋር አጣምረው መጽሐፍ አሳትመዋል። አቶ መንገሻን የመንግስታቱ ድርጅት ጠንካራና ደካማ ጎኖች ምንድናቸው ስል እንግዲህ የተባበሩት መንግስታት ብለን በምናወራበት ጊዜ መገንዘብ ያለብን የተባበሩት መንግስታት ከሁለተኛው ዓለም ጦርነት በኋላ የተቋቋመ ድርጅት ነው። ዋናውም ዋናውም ተልዕኮ ዓለም ውስጥ ሰላምን ለማስፈን ነው። ሰላም ቢሰፍን ጦርነት አይኖርም። ጦርነት ከሌለ መፈናቀል አይኖርም። ስለዚህ መጀመሪያ የተባበሩት መንግስታት በሚባልበት ጊዜ ይሄ መዋቅር አንዳንድ ድክመቶች አሉት። ድክመቶችም ዓለም ውስጥ ጦርነትን ለማቆም የሚለውን ዋና ትልቆን ለመተግበር አልቻለም። ያ በጣም የሚያሳዝነኝ ሁኔታ ነው። ያ እንደተጠበቀ ሆኖ ጦርነት በሚያስከትለው መፈናቀል ምክንያት ደግሞ የሚጎዳ ህዝብ አለ። ለዛ ህዝብ ደግሞ አይዞህ አለሁልህ ብሎ የሚደርስ የዩኤንኤችሲአር ብጤ ድርጅት አለ። ስለዚህ የተባበሩት መንግስታት በምንልበት ጊዜ የፖለቲካ የመንግስታት አባላቱ ድርጅት እንደተጠበቀ ተጠበቀ ሆኖ ያለው ድክመት ሰብአዊ አገልግሎትና ሰብአዊ እርዳታ የሚሰጡ ደግሞ እንደ ዩኤንኤችሲአር አይነት ድርጅቶች እውነት ለመናገር ከሆነ አመርኪ እኔም የኮራሁበት ደስ የሚለኝ ብዙ ብዙ ኦፐሬሽኖች ውስጥ ተሳትፌያለሁ። የሞዛምቢክ ስደተኞች ከሀገራቸው ወጥተው ተመልሰው ወደ ሀገራቸው ገብተው እንዲቋቋሙ በጣም ደስ የሚል ሁኔታ ተካፍያለሁ። የሳውት ዌስት አፍሪካ በኋላ ነጻ ሲወጣ ናሚቢያ የተባለው ሎጂስቲክስ ኦፊሰር ሆኜ አንጎላ ዛምቢያ እነኝህ ስደተኞች በጦርነት የተፈናቀሉትን የተጎዱት ወደ ሀገራቸው ተመልሰው ሀገራቸው ውስጥም ምርጫ ተደራርጎ ዲሞክራሲ ተመስርቶ ስዋፖ ስልጣን ሲወጣ ቁጭ ሊያ ይቻለሁ ላይቤሪያ እከፋ እያልኩኝ ብዙ መጥቀስ ይቻላል። ስለዚህ ጦርነትና መጎሳቆል የፈጠረውን መፈናቀል፣ ሌላ ሌላውም እንደው ሰብአዊ ቀውስ እንደው ሙሉ በሙሉም እንደው ቀርፈናል ባልልም እንደ ዩኤንኤችሲአር የመሳሰሉ ድርጅቶች ከሞላ ጎደል ጥሩ አስተዋጽኦ አድርገዋል ብዬ አምናለሁ። በዚህ ድርጅት ውስጥ በሰሩባቸው አመታት፣ ከመንግስታት ከድርጅቱ ይገጥሞት የነበረውን የተለያዩ ችግሮች በመጽሐፉ ላይ ያነሳሉ። ግን እንደ አንድ ኢትዮጵያዊ ወይም አፍሪካዊ አስቸጋሪ የሚያደርገው ነገር ምንድን ነው? በእንደዚህ በተባበሩት መንግስታት ተቋም ውስጥ መስራት እንደ በአጭሩ የተባበሩት መንግስታት ሲምፕሊፋይ አድርገን የሚነጋገረው ከተባለ የማየውን እድር ነው። የአለም መንግስታት ተሰባስበው ያቋቋሙት እድር ማለት ነው። ያን እድር የመተዳደሪያ ደንቡን ያጸደቁት አባል መንግስታት ናቸው። እነኚህ አባል መንግስታት በሚያጸድቁበት ጊዜ አምስቱም የኑክሌር መሳሪያ ያላቸው የሚባሉትን ሀያላን መንግስታት የድምፁን በድምፅ መሻር መብት አጽድቀውላቸዋል እና አንፎርችነትሊ ዲሞክራቲክ እንዳይሆን ይህንን መዋቅር አድርገውታል። በዛ ምክንያት የምንፈልገውን አይነት ህዝቡ የተሳተፈበት ዲሞክራቲክ የሆነ የዓለምን ህዝብ ፍላጎት የሚያሟላ እንትን ሳይሆን ነገ ድምፅን በድምፅ መሻር በሚል አንዱ ሀያል መንግስት ተነስቶ የሚያደርገው ሁኔታ አለ። ያ የግዴታ መለወጥ አለበት ነው። አሁን እሱን ለመለወጥ አንዱ ሌላው ቢቀር አፍሪካ ለምሳሌ በተገቢ ቦታዋን ይዛ አንድ መቀመጫ ማግኘት አለባት በሴኪሪቲ ካውንስል የሚል እምነት አለኝ። ያንን ለማድረግ እኛ ራሳችን አፍሪካውያኖች መጀመሪያ ተስማምተን እከሌ ይወክለናል የምንለው ሁኔታ መፈጠር አለበት። እኔ በኖርኩበት ዘመን አንዴ ደቡብ አፍሪካ ቢመጣ አንዴ ናይጄሪያ ቢመጣ አንዴ ኢትዮጵያ ብትሆን በሚል እርስ በእርሳችን እንኳን አፍሪካኖች ተነጋግረን አንድ ወጥ የሆነ አቋም ይዘን ሴኪሪቲ ካውንስል ላይ አንድ መቀመጫ ያስፈልጋል ብለን የመወገጥንበት ወይም የገፋንበት ሁኔታ ጤና የለም። ችግሮቹን እናውቃቸዋለን። መፍትሄው የግዴታ ሊመጣ የሚችለው የእኛ መንግስታት አንድ የጋራ አቋም ይዘው ሊያሻሽሉት ሲፈልጉና ሲሞክሩ ነው። አቶ መንገሻ ሰላሳ ዓመታት በሰሩበት የስደተኛ መርጃ ተቋም ለሁለት ዓመት ለማገልገል እድል ያገኘችው ማህሌት በቆየችበት ጊዜ በተቋሙ የታዘበችውን እንዴት ትገልጻለች? ለምሳሌ ኢትዮጵያን ኮንቴክስት ብነግርሽ ፕራይመሪ ኤዲዩኬሽኑ የጋቨርንመንቱ ኤጀንሲ ፕሮቫይድ ያደርጋል ከአንደኛ እስከ ስምንተኛ ክፍል ከዛ በኋላ ሀይ ስኩል ላይ ያለውን ደግሞ ከተማው ላይ ባለ ሀይ ስኩል ትምህርት ቤቶች ይማራሉ። ዩኒቨርሲቲ የተለያዩ ድርጅቶች አሉ፣ ስኮላርሽፕ ሰጥቷቸው የሚያስተምሯቸው ግን የተጊያ እነዚህ ልጆች ተመርቀው ሲመለሱ ተመልሰው ሬፊጂ ካምፕ ውስጥ ነው የሚገቡት። እና እኔ አሁን ጊዜ ላይ ኮስቲን አደርገዋለሁ ማለት አቅሙ ኖሮኝ ወይ አይዲያው ኖሮኝ ባደርግ እነዚህ ሰዎች ስፔሻ የተመረቁ ሰዎች የተመረቁ ስደተኞች የሚሰሩበትን ድርጅቶች ቢኖሩ ብዬ አንድ በጣም ማነሳው የምፈልገው ነገር እሱ ነው። ይህ ብቻ አይደለም። የድንበር ተሻጋሪ ወረርሽኞች ሽብርተኝነት የአየር ንብረት ለውጥ የሚያስከትሏቸው አደጋዎች መስፋፋት እና ሌሎች በርካታ አዳዲስና ነባር ችግሮችን ለመቅረፍ አለም አቀፍ ተቋማት ከትውልዱ ጋር መራመድ አልቻሉም ይላሉ አቶ መንገሻ ለመኝ አዲስ ለሚከሰቱት ችግሮች ድርጅቱ በምን ያህል ፍጥነት ነው እየተለወጠ ያለው ያሉትን ችግሮች ለመቅረፍ የሚለው አነጋጋሪ ሁኔታ ላይ ነው ያለው የግዴታ፣ ዩኤን አሁንም ቢሆን በዛ አካባቢ መሻሻል የግዴታ ያስፈልገዋል። መጽሐፉን ለምን እንደጻፉት ሲያነሱ ለወጣቱ ትውልድ ይጠቅማል ብለዋል። እና ምንድነው ወጣቱ ትውልድ ከእርሶ መጽሐፍ እንዲማር ወይም እንዲያገኝ የሚፈልጉት ነገር ምንድን ነው? መጽሐፉ እንግዲህ ለልጆችም ሆነ ለሚያነበው በተለይም ለአዲሱ ትውልድ እንዲነበር እንዲ ብሎ አንዳንድ አንድ ነገሮችን የአንጸባዊ አሁን የስደተኞች ሁኔታ ኢትዮጵያ ውስጥ በተለይ በሱዳን በምናገርበት ጊዜ ሰው የሚያውቀው አሁን ያለውን ሁኔታ ነው እንጂ ያን ነበረውን ሁኔታ ላይረዳ ይችላል። ስለዚህ ስር መሰረቱ ምንድን ነው፣ ኋላ እንዴት ነበረ፣ አሁን ሁኔታ እንዴት ነው ብሎ ማነጻጸር እንዲችል ነው። ከሞላ ጎደል አብዛኛዎቹም ችግር ናቸው ተብሎ የሚቀርቡትም እኔ የምስማማለሁ፣ ግን ከነ ድክመቱ ከነምኑ የተሻለ ሁኔታ ፈጥሯል ብያምናለሁ። ሌላው ቢቀር እዛ ሄዶ ዲፕሎማቲክሊ ቁጭ ብሎ ሁለት ተቃራኒ መንግስታት መወያየት የሚችሉበት መነቃቀፍ የሚችሉበት ሌላውንም አለም ማሳመን የሚሞክሩበት መድረክ ማግኘቱ ያ ጠቃሚ ነው ነው ብዬ አምናለሁ። እንዴት አድርገን እናሻሽለው ነው እንጂ እንስበረው የሚለውን አልቀበልም። ያን ደግሞ ልናሻሽል የምንችለው አዲሱ ትውልድ በዚህ ዙሪያ ተወያይቶ ይሄን የዓለም መዋቅር በዚህ መልኩ ማሻሻል አለብን ብሎ ተገቢውን ተገቢውን ትኩረት ማድረግ አለበት። ሜላትም በአቶ መንገሻ ሀሳብ ትስማማለች። ተቋማቱ ወቅታዊ የዓለም ችግሮችን መፍታት እንዲችሉ ለወጣቶች ድምፅ መስጠት፣ በውሳኔ መድረኮች ላይም ተሳታፊ እንዲሆኑ ማድረግ አለበት ትላለች። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። ምርጫችሁ ስላደረጋችሁን አብራችሁን ስለሆናችሁ ከልብ እናመሰግናለን። እግረ መንገድ የሳይክል እንቅስቃሴ ከአመት በፊት በኤፍሬም በቀለ አማካኝነት የተጀመረ ሲሆን በዛ ያሉ ወጣቶች እሁድ እሁድ የሚገናኙበት እንቅስቃሴ ና መድረክ መሆን ችሏል። እንቅስቃሴው ታዲያ ከመገናኛነት ባለፈም የእግረኛና የሳይክል መንገዶች በከተሞች እንዲስፋፉም እየጣረ ይገኛል። ከመስራቹ ከኤፍሬም በቀለ ና ከቡድኑ አባላት መካከል አንዱ ከሆነው ሲፈን ሙሉቀን ጋር ቆይታ አድርጌ ያሰናዳውት ዘገባ ቀጥሎ ይቀርባል። እሁድ ጠዋትን ብዙዎች ከሳምንቱ ድካም መወጣጫ እንዲሆናቸው በመኝታ ያሳልፋሉ። ሌሎች ብዙዎች ደግሞ ወደ እምነት ተቋማት የሚሄዱ ሲሆን፣ ወጣቶችም ሰፈር ውስጥ የእግር ኳስ ጨዋታና የተለያዩ የአካል ብቃት እንቅስቃሴዎችን ማድረጋቸው የተለመደ ነገር ነው። የስነልቦና ባለሙያው ኤፍሬም በቀለም እሁድ እሁድ ሳይክሉን ይዘው የመውጣት ልምድ እንዳዳበረ ይናገራል። ሪቨር ሳይክል እንሄዳለን። ከዚያ ቆምኩኝ። ብራይት አዲስ አበባ መጣሁኝ። ስራ ተጀመረ፣ ቢዚ ሆን የተለያዩ ከተሞች ስንሄድ ሳይክል እየቀነሰ ነው የመጣው። ባይ እኔ በእኔ ኦብዘርቬሽን የተለያዩ ቦታዎች ላይ ሳይክል እንቅስቃሴ የነበረባቸው ቦታዎች ቀንሷል። ምክንያቱ ሞተራይዝድ የሆነ ትራንስፖርት እነ መኪና ሲመጡ፣ እነ ባጃጅ ሲመጡ ብዙ ሳይክል እንቅስቃሴ ቀንሷል። ለረጅም ጊዜ ማለት ነው። ግን ሁለት ሺ አስራ ዘጠኝ ይመስለኛል። ሁለት ሺ አስራ ዘጠኝ ባልቲሞር አካባቢ እንደዚህ ሼርድ የሆነ ሼርድ ባይኪንግ ሼርድ ሌሎች ስኩተር እነዚህ ሰርቪሶች አሉና ለመጀመሪያ ጊዜ ስጠቀም ነበር። ሁለ ጊዜ ሰመር ነበረ። በጣም ቀላል ነው። ካርዱን ትጠቀሚያለሽ የፈለገው ቦታ ስትሻል፣ እዛው ኢትዮጵያ ውጭ፣ ባልቲሞር ላይ አካባቢ። ከዛ በኋላ ግን ኮቪድ መጣ። ኮቪድ ሲመጣ፣ ያው ብዙ እንቅስቃሴ ቀንሰዋል። ትራንስፖርት ላይ ሰው ነው የሚገባው፣ ያን ጊዜ ነው። ከዛ ኦኬ ለምንድን ነው ኦኬ፣ መኪና እንቅስቃሴ ቀንሰዋል። ከተማው ሞር ሴፍ ነው ሳይክል ለማድረግ፣ ሳይክል ለማድረግ ሴፍ ነው እና ለምን እንደዛ ወጥች፣ ሳይክል አልነዳም አልኩኝ። አንድ ሳይክል ነበረችኝ የገዛዋት ትንሽ ሳይክል፣ እሷ ትንሽ ትከብድ ነበረ። እሷ ሞከርኩኝ፣ ትንሽ ከብድ ነበር፣ መጀመሪያ ስለሆነ ያው አየሩን ብዙ ነገሩን ብቻ ሳይክል ስታደረግ። ግን ከዛ በኋላ የተሻለ ሳይክል አገኘው፣ ወጣሁኝ አንድ ቀን ሁለት። ከዛ በኋላ በቀርከሃ የሚሰራ ልጅ አለ፣ ፈርኒቸር፣ አልጋ መቀመጫ ብዙ ነገር የሚሰራ አለ ሮያን አካባቢ ና ሲሄድ እሱን አገኘሁት ከዛም ዊሃደ ቻት ቡና ጠጣን አወራ ስለስራው ምናምን ከዛ በኋላ ጥሩ ኢነርጂ ሰጠኝ እንድቀጥል ከዛ አይቶት እግረ መንገድ ለምን አንለውም ለምን እግረ መንገዳችን እንደዚ አይነት ቦታዎችን ስራ ፈጣሪዎችን ጀማሪዎች በተለይ መንገድ ላይ ስራ የሚሰሩ ሰዎችን ትልቅ ኢንስቲቱሽን የላቸውም ግን ፕሮቫይድ ያደርጋሉ ሰርቪስ እና እነሱን ቪዚት እያደረግን ፕሮሞት እያደረግን ሴም ታይም ደግሞ ብዙ አብሮት የሚመጣ ብዙ ቤነፊት አለው ጤና፣ ብዙ ነገር ማለት ነው እና እንደዛ አሰብኩም። ከዛ ሌላ ጓደኛ ጆይን አደረገች ከዛ በደንብ ጀመር ነው ማለት ነው እና እሑድ ለሁሉም ሰው ክፍት አደረግነው። ከአንድ ዓመት በላይ ሆነው ኤፍሬም በአንድ አጋጣሚ የጀመረው የሳይክል እንቅስቃሴ እሑድ እሑድ ሳይክላቸውን ይዘው የአካል ብቃት እንቅስቃሴ ማድረግ ከሚሹ ሌሎች ወጣቶች ጋር እንዲጣመር አድርጎታል። አሁን ፌስቡክ ላይ አይ ቲንክ ወደ አንድ ሺህ የተጠጋ ነው። ቴሌግራም ላይ ቴሌግራም ነው ብዙ የምንጠቀመው ቴሌግራም አፕ የሚባል ልክ እንደ ዋትሳፕ ሜሴጂንግ አፕ አለ። እዛ ላይ ወደ መቶ ስልሳ አካባቢ ሜምበሮች አሉ። በየሳምንቱ ከአስር እስከ ሀያ የሚሆኑ ሰዎች ይመጣሉ። እስካሁን ድረስ እርግጠኛ አደለውኝ ማለትቼ፣ ግን ኤቭሪ ዊክ እያደረግን ነው። ኦልሞስት ከአርባ በላይ ሳምንት ያደረግን ይመስለኛል። ከሁለት በዓሎች ውጭ ሁሌም እሁድ እናደርጋለን። ሌሎች ሳይክሊስት ግሩፖችንም እየተቀላቀልን ነው። ሳይክል የገዙ ሰዎች አሉ። ይህን አይነታው ጆይን ያደረጉ ሰዎች አሉ። ሳይክል የሌላቸው ሰዎች ደግሞ የምታውቀው ከሆነ አዲስ አበባ ላይ የተጨመረ አዲስ አበባ ሳይክል ስቴዲየም አካባቢ አዲስ አበባ የድሮ ስቴዲየም አካባቢ የመጀመሪያ ሳይክል መለማመጃ ቦታ አለ። ትልቁ የመለማመጃ ቦታ እዛ ቦታ ላይ ሳይክል የሚሰሩ ሰዎች እናገዛለን። ከነሱ ላይ እንከራያለን። እነሱ ጋር እናሰራለን። ሳይክል የሌላቸው አባላት ውስጥ ስትመጡ ደግሞ እዛ ይከራያሉ። እኛ ሄልሜቶች እንሰጣለን። ያው ሄልሜት ማድረግ ግዴታ ነው። እኛ ሳይክል ላይ ሲመጡ ሴፍቲ ማየት ስላለብን ሁሌም ሩት እናወጣለን፣ የት እንደምንሄድ ሩቶች እናወጣለን። ፈርስት ኤድ ቦክሶች እንይዛለን። ሁለት ሶስት መሪዎች ይኖራሉ የተለያየ ቦታ ላይ እና ሳይክል እያደረግን እነሱን ይይዛሉ። እንዲሁም ደግሞ ፕላን እናደርጋለን፣ የት እንሂድ፣ ዛሬ ማን ነው የምናየው። ለምሳሌ ካቲ ሆስፒታል የሄድንበት አጋጣሚ ነበር፣ የዛሬ ሶስት ሳምንት አካባቢ። ከጤና ጋር በተገናኝ የምንሰራቸው ስራዎች አሉ፣ እነሱን ጎብኝተናል። ስታርት አፕ የጀመሩ ልጆች ጋር የሄድንበት ጊዜ አለ። እንዲሁም ደግሞ ህማማቶች ከፈጠቀቸው ከሆነ እሳቸው ጋር ከባድ የሚባል አፒል ነው። ወደ አዲሱ ገበያ አካባቢ እሳቸው ጋር የሚሄድንበት ጊዜ ነበር። የተለያዩ ቦታዎች እንሄዳለን። ኦፕን ነው ለማንኛውም ስጠው። ወጣት ሲፈን ሙሉነህ ይህንን ቡድን በቅርብ ጊዜ የተቀላቀለ ቢሆንም በጤናና በአካባቢ ጥበቃ ላይ ተጽዕኖ ማምጣት ይችላል ብሎ ያምናል። ዋና ፐርፐስ ጆን ያደረኳቸው የእነሱን ፐርፐስ በጣም ፊት ስላደረገ ሊነካኔጋ ስራዬ ነርሲንግ ስለሆነ በራሴሙ አውጣ ከመጣ እንደዚሁ ሴክሬንዤ ማለት ነው። ፐርፖዛቸውን ሲናጉረኝ በጣም ደስ አለኝ። እና ከዛ ኤቭሪዴይ ጂኦን ባረኳቸው ቁጥር ሙልጌል ነገሮችን እየነገሩኝ መጡ። አንደኛው ነገር አጠቃላይ አዲስ አበባ ላይ ያለውን የትራንስፖርቴሽን እንደዚህ ጭንንቁር እና ግሪን ትራንስፖርቴሽን ወይም ደግሞ በባይክ ሰዎች በደንብ እንዲዘዋወሩ ለማድረግ ፕሮሞት ማድረግ ያንፈልጋለን ስላሉን በደስታ ጆይን አረኳቸው። ሌላኛው ነገር ደግሞ እንደሚታወቀው ያው የካርባ የካርበን ዳይኦክሳይድ ልቀት መጠንን ከመቀነስ አንጻርም አካባቢያችንንም ንጹህና ጽዱ ከማድረግ አንጻርም ሞር ኢንጆይብል ስለሆነ ኮሚኒቲ ኢንጌጅመንትም ስላለው አብሮ በስራው ላይ ሞር ኢንጆይብል ሆኖ አግኝቼዋለሁ እና በዛ ላይ ደግሞ ፈርስቴደር እና ዩዲቪተር ሞኒ ያገለገልኳቸው ነው ለመንገድ ኤፍሬም አዲስ አበባና ሌሎች የክልል ዋና ዋና ከተማ ላይ ያሉ ሰዎች በሳይክል መንቀሳቀስን እንደ አማራጭ ሊያዩት ይገባል ይላል። መልካም ዜና አይ ቲንክ አሁን ይህን ሀቢታት እና ሌሎች ኦርጋናይዜሽኖችን ወደ ኢትዮጵያ እየመጡ የአስር ዓመት እቅድ አላቸው ከ2022 እስከ 2031 ወይም 32 አካባቢ ድረስ አዲስ አበባን እና ሌሎች ከተሞችን ምቹ ማድረግ ለእግረኞች ምቹ ሳይክል ለሚነዱ፣ ስኩተር ለሚጠቀሙ፣ ሌሎችን መንገዶች የሚጠቀሙ እነን ሞቶራይዝ ትራንስፖርቴሽን ይባላል። ብክለትን የሌለው ብዙ ቦታ የማይጠይቅ በተለይ ደግሞ ለፓርኪንግ ለተለያዩ ነገሮች ብዙ ኤነርጂ የማይጠይቅ ኤነርጂውን ለመፍጠር ደግሞ ሜካኒካል ነው። ሳይክል ለመንቀሳቀስ ኤነርጂ የምናመጣው ራሳችን ነው። ያው ሰው ራሱ ነው ሜካኒካል ኤነርጂ የሚያመጣው እና እሱ ደግሞ ራሱ ጤናን ፕሮሞት ያደርጋል ጤና ማክሲቲ ወይም ከዚህ ሲቲ የሚል አለ። ግሪን ሲቲን ፕሮሞት ያደርጋል። እዚህ ላይ ኮንትሪቢት እያደረገ ነው። የቱጋ ሳይክል ምርቶች ይሰሩ። ሴፍቲ አንደኛው ሌላ ጥያቄ ስለሆነ አዲስ አበባ ላይ ሳይክል መንዳት፣ በእግር መሄድ የሴፍቲ ጥያቄዎችም አሉ እና የቱጋ ሳይክል መንገዶች ይሰሩ ጥሩ ነው። ከየት የተደረሰቡ መሄድ ይችላል። እንዲሁም ሰንተሽን ከሆነ ባይክ ሼሪንግ እየመጣ ነው ወደ መስቀል አደባባይ አካባቢ ሰዎች ሳይክል ሼር እንዲያደርጉና እንዲጠቀሙ ለአጭር ትራንስፖርት ያ ታውቂያለሽ፣ ታክሲ እንይዛለን ወይም ታክሲ ለመያዝ በጣም ረጅም ሰልፍ እንሰለፋለን እና የምንሰለፈውን ሰልፍ የሚመች መንገድ ካለ ባይደ ወይ ሰው ሳይክል መምጣት ይችላል ይፈልጋሉ። እሱን ኦብዘርቭ አርገናል። ስንጀምር አንድ ሁለት ነበረን፣ አሁን ግን ብዙ ሰዎች ይመጣሉ። እግረ መንገድ የሳይክል ማህበረሰብ የሳይክልና የእግረኛ መንገዶች ምቹ ሆኖ እንዲዘጋጁ ለማድረግ ከተለያዩ ባለድርሻ አካላት ጋር እየሰራ መሆኑን ገልጾ በአዲስ አበባ ዙሪያ ያሉ ወጣቶች ታዲያ እሁድ እሁድ ስቴዲየም ዙሪያ ብቅ እንዲሉ ጋብዟል። የጋቢና ቪ የሁድ ምሽት መሰናዶ እዚህ ላይ ተጠናቀቀ። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪያ ማህሪክ ላይ ለጋቢና ቪዬ እያላችሁ አድርሱን። በነገው ምሽት ሱስን በተመለከተ ስለሚያመጣው ችግርና እንዴት ልንወጣው እንደምንችል ባለሙያ ይዘን በቀጥታ የስልክ መስመር ላይ እንገኛለን። በኢትዮጵያውያን ሰዓት አቆጣጠር ከዘጠኝ ሰዓት እስከ ዘጠኝ ሰዓት ከሀያ ባለው ደቂቃ ውስጥ እንደውልላችሁ ዘንድ በቪያማሪክ ፌስቡክ ገጽ ላይ የስልክ መስመሮቻችሁን አስቀምጡልን። አለበለዚያም ደግሞ ጥያቄዎቻችሁን በጽሁፍ ልትልኩልን ትችላላችሁ። ስለነበረን ቆይታ እያመሰገንን እዚህ ላይ የምንሰናበታችሁ ኤደን ገርመው በመስተንግዶ፣ ብርሃን ኃይሉ በቅንብሩ ከመላው የአሜሪካ ድምጽ ባለሙያዎች ጋር በመሆን።